ትክዝ ትክዝ ይላል ሞኝ ሰው፣ የፈሰሰን ውሃ ደግሞ ላፍሰው፣ የፈሰሰን ውሃ ደግሞ ላፍሰው። ተረታ መሰለኝ ይህ ልቤ ዘንድሮ፣ ይህ ልቤ ዘንድሮ፣ ተረታ መሰለኝ ይህ ልቤ ዘንድሮ ቤተ ድሮ ያብሰለስል ጀመር ነገር አሳድሮ ያብሰለስል ጀመር ነገር አሳድሮ ሊሳሳቢነ ወይ ሌባባቢነ ወይ ወዴነተላላ ሊሳሳቢነ ወይ ሌባባቢነ ወይ ወዴነተላ አንጀት ለመቼ ነው ሲያዝሉ ካልቆረጠ ሲጎዱ ካልጠላ እንሂድ እንጓዝ እንብረርን ገስግስ እንዝለቀያል እንሂድ እንጓዝ እንብረርን ገስግስ እንዝለቀያል ፍቅርሽ ድንገት ወስዶ ናውላላ ላይ ጣለኝ ሐዘን ሊያፈራል la feralli serrau moudedin serrau moudedin dai menne

Kyrie, she's catching. What a fine is Kyrie again. I'm a sky me, but I me,

ትንሽ ላግኝ ሲሉ ወዳጅም ይጠላሉ። መሪሻ አሳዳሪሽ መካሪሽ ዘካሪሽ ስንት ነዋጀብሽ፣ መሪሻ አሳዳሪሽ መካሪሽ ዘካሪሽ ስንት ነዋጀብሽ፣ የመንፈቁ ጉዞ አመት የፈጀብሽ፣ የመንፈቁ ጉዞ ቴፈ እኔ ቀደምኩ እንጂ እኔ ቸኮልኩ እንጂ ጎዳና ለመውጣት እኔ ቀደምኩ እንጂ እኔ ቸኮልኩ እንጂ ጎዳና ለመውጣት አንቺማ ታውቂያለሽ በስተ ኋላ መምጣት አንቺማ ታውቂያለሽ በስተ ኋላ ቃል ኪዳን ቢጠፋም ተስካሩ ቢወጣም፣ ይቀርም ተቀብሮ ቃል ኪዳን ቢጠፋም ተስካሩ ቢወጣም፣ ይቀርም ተቀብሮ ሲለያይ አዝናል እንጂ ሰው አይሞትም አብሮ ሲለያይ አዝናል እንጂ ሰው አይሞትም አብሮ ቃል ኪዳን ቢ